እባካችሁ ይህን ቪዲዮ ሼር አድርጎ ምክንያቱም አንድ ወንድማችሁ አንድ እህታችሁ ወይ ደግሞ ጓደኛችሁን ከመጭበርበር ለማዳን ይህን ቪዲዮ ማጋራት ግድ ይላቸዋል ይህ ምንድን ነው መንግስት እንግዲህ መግለጫ ወጥቷል ከመንጋ ተያዞ ካላችሁ ሰሞኑን ከሚወራው የተለያዩ ሶሻል ሚዲያ ላይ እንግዲህ መንግስት ህጋዊ የስራ ስምሪት ወደ ካናዳና ወደ ተለያዩ የአውሮፓ ሀገራት እንዳዘጋጀ የሚመስል ነውና ነገር ግን መንግስት እንደዚህ አይነት ህጋዊ የውጭ ሀገር የስራ ስምሪት አላወጣውም። ህጋዊ የውጭ ሀገር ስምሪት የሚያወጡት ከዚህ በታች የተዘረዘሩ አገራትን ነው ብለዋል። እባካችሁ አንድ ወንድማችሁን፣ እህታችሁን ደግሞ ጓደኛችሁን ከመጭበርበር ለማዳን ይህም ቪዲዮ እንድታጋሩ ፈልጋለሁ። አመሰግናለሁ።